ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19ና በ25 ሜትር በአንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የቅዳሜ መስከረም 10 2012 ዓ ም ስርጭታችን ጀመረ። በሰንቀሌ የኦሮሚያ ፖሊስ ማሰልጠኛ ውስጥ ታስረው ከነበሩት ሰዎች ከፊሎቹ መለቀቃቸው ተገልጿል። እና አምቦ አካባቢ ከእየር ሳረኮ ወረዳ ነበር። አምስት ሰዎች ታስረን ወደ እስር ቤት የገባ ነው። በመጀመሪያ ፍርድ ቤት አቅርበውን ፍርድ ቤት የዋስ መብታቸው ይጠበቅላቸው ሲልን እምቢ ብለው ወደ ሰንቀሌ ማዕከል ወሰዱን። ታስረው ከተለቀቁት አንዱን ነው የሰማችሁት። ፖሊስ ኮሚሽንም መግለጫ ሰጥቷል። ስልጠና እየተሰጣቸው ነበር የቆየው እነሱም ጊዜ አግኝተው ራሳቸውን ገምግመው እንዲያዩ ዕድል ያገኙ ይመስለናል። የኦሮሚያ ፖሊስ ኮሚሽነር አቶ ከፍ ያለው ተፈራ ናቸው። ዘገባ ይዘናል። ፕሮዲውሰሯ ብርሃን ኃይሉ ነች። የማስተናግዳችሁ ሶሎሞን አባተ ነኝ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። ጤና ይስጥልኝ እንደምናመሻችሁ ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ በአዲስ አበባና በተለያዩ የሀገሪቱ አካባቢዎች የሽብር ጥቃት ለመፈጸም ዝግጅት የነበራቸው የአልሸባብና የአይኤስ የሽብር ቡድን አባላት በቁጥጥር ስር መዋላቸውን የብሔራዊ የመረጃና የደህንነት አገልግሎት በሰጠው መግለጫ አስታወቀ አልሸባብና አይኤስ የሽብር ቡድኖቻቸውን ወደ አዲስ አበባና የተለያዩ የሀገሪቱ አካባቢዎች በመላክ በኢትዮጵያ የሽብር ጥቃት በመፈጸም በሰው ሕይወትና በንብረት ላይ ጉዳት ለማድረስ እንዲሁም የሀገራችንን በጎ ገጽታ ለማበላሸት በዝግጅት ላይ እንዳሉ ብሔራዊ የመረጃ ደህንነት አገልግሎት ባደረገው የተቀናጀና ጥብቅ ክትትል ከጸጥታ አካላት ጋር ሆኖ በቁጥጥር ስር እንዲውሉ አድርጓል ነው ያለው መግለጫው። የሽብር ቡድኖችን በመከታተል በቁጥጥር ስር እንዲውሉ ለማድረግ በተካሄደው ኦፕሬሽን ስራም የተለያዩ የፌዴራልና የክልል ታ አካላት እንዲሁም የተለያዩ ሀገራት የአጋር የመረጃ ተቋማት ድጋፍ አድርገዋል ብሏል። ዝርዝሩም በሌላ ቀጣይ ዘገባ እንመለስበታለን። በሌላ ቀን ዝግጅት የዩናይትድ ስቴትስ ወደ ሳውዲ አረቢያና ወደ ተባበሩት የአረብ ኤሚሬቶች ተጨማሪ ወታደራዊ ኃይሎችና የአየር መከላከያ መሳሪያዎችን ልትልክ መሆኑን ይፋ አድርጋለች። የዩናይትድ ስቴትስ የመከላከያ ሚኒስቴር ፔንተገን ትናንት አርብ ማታ ባወጣው መግለጫ ነው ይህንን ያስታወቀው። ዩናይትድ ስቴትስ እርምጃውን የወሰደችው ባለፈው ሳምንት መጨረሻ ላይ በሳውዲ አረቢያ የነዳጅ ማውጫ ጣቢያዎች ላይ የደረሰውንና የኢራን ስራ ነው ስትል የወነጀለችውን ጥቃት ተከትሎ ነው። ቴህራን ግን እጅ የለበትም ስትል አስተባብላለች። የመከላከያ ሚኒስትሩ ማርክ ኤስፐር በሚኒስቴር መስሪያ ቤታቸው በሰጡት መግለጫ እንዳሉት ፕሬዚደንት ዶናልድ ትራምፕ ኃይሎቹ መላካቸውን የመላካቸውን እርምጃ ፈቅደዋል። በይዘቱ የመከላከል አላማ ያለው ነው የሚሆነው ብለዋል። የዩናይትድ ስቴትስ እርምጃውን የወሰደችው ከሳውዲ ና ከአረብ ኤሚሬቶች በቀረበላት ጥያቄ መሆኑን ነው ሚኒስተር ኤስፐር አክለው ያስታወቁት። በሳዑዲ የነዳጅ ጣቢያዎች ላይ የደረሱት ጥቃቶች የክልሉ ሀገሮች የነዳጅ ተቋማት ለድሮን ና ለተምዘግዛጊ ሚሳይል ጥቃቶች የተጋለጡ መሆናቸውን ጠቁመዋል ተብሏል። ዩናይትድ ስቴትስ ኃይሎቿን እንደሚላኩ ይፋ ባደረገች በጥቂት ሰዓታት ውስጥ የኢራን አብዮታዊ ዘብ አዛዥ ጀኔራል ሆሴን ሳላሚ ለሚሆነው ሁሉ ኃይሎቻችን ዝግጁ ናቸው ሲሉ አስጠንቅቀዋል። አክለውም አንዳቸውም ድንበራችንን ቢያልፉ እንመታቸዋለን ብለዋል። የዓለም መሪዎች በቀጣዩ ሳምንት በኒውዮርክ የተባበሩት መንግስታት ዓመታዊ ጠቅላላ ጉባኤ ላይ ይሰባሰባሉ። በዘንድሮ ሰባ አራተኛው ጉባኤ ላይ እየተባባሰ ያለው የዋሽንግተንና የቴህራን ውጥረት እንደሚያጠላ ነው የሚጠበቀው። የመንግስታቱ ድርጅት ዋና ጸሐፊ አንቶኒዮ ጉቴረሽ ግን አጣዳፊው የዓለም የአየር ንብረት ለውጥ ብርቱ ትኩረት እንደሳበ እንዲቆይ ተስፋ እያደረጉ ናቸው። የዓለም የአየር ንብረት ለውጥ በወደፊት ህይወታቸው ላይ የደቀነው አደጋ አስፈርቷቸው መሪዎች እርምጃ እንዲወስዱ አጥብቀው ለማሳሰብ የተነሱ ወጣቶችም በትናንትናው ዕለት ሰልፍ አካሂደዋል። በዓለም ዙሪያ በብዙ መቶ ሚሊዮኖች የተቆጠሩት ወጣቶች የዓለም ሙቀት ጉዳይ ከእንግዲህ በይደር ሊቆይ አይችልም ሲሉ አሳስበዋል። ከአውስትሬሊያ፣ ካምቤራ፣ ካቡል፣ ኬፕታውን ኒውዮርክን ጨምሮ በተለያዩ ሰልፎች ስብሰባዎችና ነው። ሂደቱ የተከናወነው። ከ አንድ መቶ ሺህ በላይ ሰዎች ተሰልፈዋል። ከአራት ዓመታት በላይ በሶማሊያ የባህር ላይ ዘራፊዎች ታግቶ የኖረው ኢራናዊ አጋቾቹ ለቀቁት፣ ለአስቸኳይ ሕክምና ወደ አዲስ አበባ መወሰዱ ተሰምቷል። መሀመድ ሻሪፍ ፓንዳሄ በመለቀቁ በአሁኑ ሰዓት በሶማሌዎቹ የባህር ላይ አጥቂዎች እጅ ያሉት ታጋቾች ሶስት ብቻ እንደሆኑ የታጋቾች እገዛ ህብረት የተባለ ድርጅት ለ አዣንስ ፍራንስ ፕሬስ በሰጠው መግለጫ አስታውቋል። ከጋሮዌ ከተማ በኢትዮጵያ አየር መንገድ አዲስ አበባ የገባው ሻሪፍ የተወሰነ ሕክምና ከተደረገለት በኋላ ወደ ሀገሩ ወደ ኢራን ይወሰዳል ነው የተባለው። የምሽቱ ዜና በዚሁ ያበቃል። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15660 ኪሎሄርትስ በ25 ሜትር ባንድ በ11610 እና በ11720 ኪሎሄርትስ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ የቅዳሜ መስከረም 10 2012 ዓመተ ምህረት ምሽት ፕሮግራም ነው። ከዚህም ከዚያም Too long for so cheap and flex od and sex od you got it girl you got it Hey, you got it girl you got it. yeah pretty little thing you got a bag and now you wildin you just took it off the line no mileage way to you the dm looking violent talking while you come around and now they silent through the cooper 17 no guidance የሙዚቃ ቃና ምርጥ ምርጥ ጣዕመ ዜማ ይዟል ለምሽቱ። አሁን ወደ መጀመሪያው ሪፖርት እናልፋለን። በሰንቀሌ የኦሮሚያ ፖሊስ ማሰልጠኛ ውስጥ ታስረው ከነበሩት ሰዎች ከፊሎቹ መለቀቃቸው ተገልጿል። ሰዎቹ ሥልጠና በሚል ምክንያት የተወሰዱ ቢሆንም ሥልጠና አልተሰጠንም የታሰርነውም ከፍርድ ውጪ ነው ሲሉ ለቪኦኤ ተናግረዋል። የኦሮሚያ ፖሊስ ኮሚሽን ግን ሥልጠና እየተሰጣቸው እንደነበረና ከፍተኛ ወንጀል የፈጸሙትን በመለየት በቀላል ወንጀል የተያዙትን ለፍርድ ለማቅረብ እየተሠራ ነው ብሏል። ሙክታር ጀማል ዝርዝር አለው በአምቦ ቅርብ ርቀት የሚገኘው ሰንቀሌ የኦሮሚያ ፖሊስ ማሰልጠኛን ጨምሮ የተለያዩ አካባቢዎች ላይ ከአራቱም ማዕዘን የኦሮሚያ ብሔራዊ ክልላዊ መንግስት ሰዎች ተሰብስበው መታሰራቸውን ነበር ከዚህ ቀደም የኦሮሞ ነጻነት ግንባርና የኦሮሞ ፌዴራላዊ ኮንግረስ ለአሜሪካን ድምፅ ክሳቸውን ሲያሰሙ የነበረው የዛን ጊዜ ተይዘዋል ተብለው ወደ ሰንቀሌ የኦሮሚያ ፖሊስ ማሰልጠኛ ተቋም ገብተው ከነበሩ ሰዎች ውስጥ ከፊሎቻቸው እየተለቀቁ መሆናቸውን ደግሞ በቅርብ ተለቀው ወደ ቤተሰቦቻቸው የገቡ ሰዎች ለአሜሪካ ድምፅ ተናግረዋል። ለደህንነቱ ሲል ስሙ እንዲጠቀስ ያልፈለገው አንደኛው ሰው ይህንን ተናግሯል። እና ሪራ አምቦ አካባቢ ከኤየር ሳረኮ ወረዳ ነበር። አምስት ሰዎች ታስረን ወደ እስር ቤት የገባ ነው። በመጀመሪያ ፍርድ ቤት አቅርበውን ፍርድ ቤት የዋስ መብታቸው ይጠበቅላቸው ሲልን እምቢ ብለው ወደ ሰንቀሌ ማዕከል ወሰዱን። ሰንቀሌ ማዕከል በአጠቃላይ ከሁለት ወር በላይ ካስቆዩን በኋላ ነው አሁን ተለቅቄ እቤቴ የገባሁት። ብለዋል። አሁንም ድረስ ሰንቀሌ የፖሊስ ማሰልጠኛ ውስጥ መኖራቸውን ለአሜሪካ ድምፅ የተናገሩና በስልክ ያለውን ሂደት የገለጹ ሰዎች ደግሞ የተለቀቁ ሰዎች ግማሽ በግማሽ ቢሆኑም በተለይ በመካከለኛ ኦሮሚያና ቅርብ ርቀት ላይ ያሉ ሰዎች መለቀቃቸውንና ወደ ቤተሰቦቻቸው መሄዳቸውን ተናግሯል። መኪና ስፖንሰር አድርጎ ወደ አካባቢያችሁ የሚወስዳችሁ ባለሀብትም የሚገኝ ከሆነ እንለቃችኋለን ብለው ቅርብ ቅርብ የሆኑ ሰዎችን ከስር ከስር እየለቀቁ ይገኛሉ። እኛ ደግሞ መንገዳችንም በጣም ሩቅ ከመሆኑ የተነሳ ሰውም አላገኘንም። ይኸው ቁጭ ብለን ያለነው ወይ ዛሬ ወይ ነገ የሆነ ውሳኔ ላይ ይደረሳል ብለን እናስባለን። እዚህ ባለን ቆይታ ምንም የተሰጠንም ስልጠና የለም። በምግብም በጣም እየተቸገርን ነበር የቆየነው። ሰዎች እየታመሙም ነበር የከረሙት ነው ያሉት። ስለ ጉዳዩ መልስ እንዲሰጡን የጠየቅናቸው የኦሮሚያ ፖሊስ ኮሚሽን ኮሚሽነር ከፍ ያለው ተፈራ እውነትም ሰዎቹ እየተለቀቁ መሆናቸውን ነገር ግን የሚለቀቁት ወንጀል ስላልሰሩ ሳይሆን የጥፋት መጠናቸው እየተለየ ባለማወቅና ተገደው ወደ ጥፋት የገቡ ሰዎችን በመለየት ከጥፋቶቻቸው እንዲታረሙ እየተደረገ እየተለቀቁ ነው ብለዋል። አንዳንድ ሰዎች ወንጀልም ቢሰሩ ከዕድሜያቸው አንጻርና ካሉበት ሁኔታ አኳያ አንዳንድ ነገሮችን በመመልከት የሚታለፉ ሰዎች ይኖራሉ። እነዚህ ጉዳዮች ግንዛቤ ውስጥ ሳይገቡ በቁጥጥር ስር የዋሉ ሰዎች ካሉ በየሂደቱ እየተፈተሸ እየተለቀቁ ይገኛሉ። ይህ ማለት እነዚህ ሰዎች ምንም ችግር አልፈጸሙም ነበር ማለት አይደለም። በዚህ መንገድ ታይቶ ቢለቀቁ ይሻላል ተብሎ ውሳኔ ላይ ስለተደረሰ ነው የሚለቀቁት፣ ነው ያሉት ኮሚሽነር ከፍ ያለው በተለይ በሰንቅሌ የፖሊስ ማሰልጠኛ ማዕከል የቆዩ ሰዎች ከሁለት እስከ አራት ወራት እንደቆዩ ቆዩ ነው የሚናገሩት። ስሙ ስልጠና ተብሎ የነበረ ቢሆንም ምንም ስልጠና እንደነበረና እስር ላይ መቆየታቸውንም ነው ታሳሪዎቹ የተናገሩት። ይህን ሁሉ ጊዜ ፍርድ ቤትም አለመቅረባቸውን በቤተሰብ እንደማይጎበኙም የተናገሩ ሲሆን ይህን ተከትሎ ለኮሚሽነር ከፍ ያለው ተፈራ ጥያቄ አቅርቤላቸዋለሁ። ያለ ፍርድ ቤት ትዕዛዝና ውሳኔ ያለ ወንጀለኝነት ብይን ይህን ሁሉ ጊዜ መታሰራቸው አግባብ ነው ወይ ስል ነው የጠየቅኳቸው። ስልጠና እየተሰጣቸው ነበር የቆየው እነሱም ጊዜ አግኝተው ራሳቸውን ገምግመው እንዲያዩ እድል ያገኙ ይመስለናል። በዚህ ቆይታ የዋና ወንጀል አድራጊና ጠንሳሾችን በመለየት ለሕግ የማቅረብ ሥራም ሲሠራ የነበረበት ጊዜ ነው። ለዚህ ነው በዚህ ሁኔታ አንድ ላይ ሰዎቹ ተይዘው የነበሩት እንጂ ወንጀል የሠራም በሙሉ አንድ ላይ ሰብስበን ለፍርድ ቤት ብናቀርብ ለከፍተኛ ውሳኔም ሊዳረጉ ይችሉ ነበር ነው ያሉት። ኮሚሽነር ከፍ ያለው ኮሚሽነር ከፍ ያለው እንደጠቀሱት ሰዎችን ቀስ በቀስ እየለየን እየለቀቅን ነው ቢሉም ለመለቀቅ ዝግጁ ሆነው ነገር ግን በትራንስፖርት እጥረት ቆይተናል የሚል ቅሬታ ያነሱትን ተከትሎ ለተጠየቁት እውነት መሆኑን አረጋግጠዋል ና ወለጋ ሊጣ ቄለም ፈጎራ ዱ ፈንኩኒ ከምዕራብ ወለጋ፣ ከቄለም ወለጋ እና ርቀት ካላቸው አካባቢ የመጡ ሰዎች እውነት ነው። የትራንስፖርት ጉዳይ ችግር ሆኗል። ይህን ችግር ለመቅረፍ እያመቻ ቤታችን እንገኛለን። ነገ ከነገ ወዲያ ይህ ችግር ይፈታል ብለን እየሰራንበት ነው ያለ ነው። በቅርብ ወደ ቤተሰቦቻቸው ይቀላቀላሉ ብለን ተስፋ እናረጋለን ነው ያሉት። ኮሚሽነር ከፍ ያለው ተፈራ በሰንቀሌ የፖሊስ ማሰልጠኛ ተቋምና ሌሎች የተለያዩ ቦታዎች ታስረዋል ብለው የፖለቲካ ድርጅቶች ከዚህ ቀደም ሲገልጹ የነበሩት ወደ አምስት ሺህ ይጠጋል ትክክለኛውን የታሳሪዎች ቁጥርና የተፈቱትን በትክክል አሁንም ከመንግሥት አካል ማግኘት አልቻልንም። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ አመሰግናለሁ። ሙክታርን፣ ወደ ተከታዩ ዘገባ እናልፋለን። ደሴ በተለያዩ ጊዜዎች ኢትዮጵያ ውስጥ የሚስተዋሉ ልማዳዊ ጎጂ ድርጊቶችን ለመከላከል ጥረት ቢደረግም የታሰበውን ያህል ውጤታማ እንዳልሆነ እየተነገረ ነው። የሴቶች ሕፃናትና ወጣቶች ሚኒስቴር በተለይ ያለ ዕድሜ ጋብቻንና የሴት ልጅ ግርዛትን በመጪዎቹ አምስት ዓመታት እስከ ሁለት ሺህ አስራ ሰባት ዓመተ ምህረት ባለው ጊዜ ሙሉ በሙሉ ለማስቀረት የሚያስችለውን ፍኖተ ካርታ አዘጋጅቶ ትናንትና ዛሬ ምስራቅ አማራ ውስጥ ከሚገኙ ባለድርሻ አካላት ጋር ደሴ ላይ የምክክር መድረክ አካሂዷል። መስፍን አራጌ ተከታትሎታል። ዓለም ከስልጣኔ በተዛመደችበት ሀያ አንደኛው ክፍለ ዘመን ቴክኖሎጂ የሰው ልጅ ኑሮና አኗኗር ሲያቀል፣ ኢትዮጵያ ውስጥ ጎጂ ለማዳይ ድርጊቶች ዛሬም የስጋት ምንጭ እንደሆኑ ቀጥለዋል። እናም የብዙሀን ጤና ይታወካል፣ ማህበራዊ ህይወት ላይ ጠባሳ ያርፋል፣ ያልጠና ገላ ለጠና ትዳር ይዳረጋል፣ በወርቆ ያልጠገበ ልጅነት የቤተሰብ ኃላፊነት ይሸከማል። በፌዴራሉ ሴቶች ህፃናትና ወጣቶች ሚኒስቴር የሚኒስትሩ አማካሪ አቶ መብራቱ ይመር ያው የአመለካከት ጉዳይ ስለሆነ ማህበረሰቡ አሁንም ይሄን ከመፈጸም ወደኋላ አላለም። በተለይ በአፋርና በሶማሌ የ2016 ሴኤስኤ ጥናት እንደሚያመላክተው የሴት ልጅ ግርዛት ወደ 97 96 ፐርሰንት አካባቢ ነው። ይሄ አሁንም ቢሆን ፈታኝ እንደሆነ የሚያመላክት ጉዳዩ ያሳስበኛል ያለው መንግስት እንደ አውሮፓውያኑ የዘመን ቀመር በ2025 ላይ ያለእድሜ ጋብቻንና የሴት ልጅ ግርዛትን አስቆማለሁ የሚል ቁርጠኛ አቋም ይዟል። አቋሙን ወደ ተግባር ለመመንዘር የአምስት ዓመት ፍኖተ ካርታ አዘጋጅቶ በምስራቅ አማራ ከሚገኙ ባለድርሻ አካላት ጋር በደሴ ከተማ ውይይት አድርጓል። በሀገር አቀፍ ደረጃ ሀገራችን የሴት ልጅ ግርዛትንና ያለዕድሜ ጋብቻን ለማስቀረት ዓለም አቀፍ ቃል ኪዳን ገብታለች። ያንን ቃል ኪዳን ለማስፈጸም ያዘጋጀችው ፍኖተ ካርታ አለ። ያ ፍኖተ ካርታ ይዘት ምን እንደሆነ ለክልሉ ተሳታፊዎች በማስተዋወቅ በጋራ የጎጂ ልማዳዊ ድርጊቶችን እንደ ሀገር ብሎም እንደ ክልል ለማስቆምና ለማስቀረት የግንዛቤን ውይይት ለማድረግ ነው ይሄ መድረክ የተዘጋጀው። እንደ አማካሪው ላለፉት በርካታ ዓመታት የተደረጉት እንቅስቃሴዎች የተደከመውን ያህል ውጤታማ አይደሉም። ፍኖተ ካርታው የነበሩ ችግሮችን በመንቀስ መፍትሄ የሚያስቀምጥ ብቻ ሳይሆን ለዘመናት የዘለቀውን ጎጂ አስተሳሰብና ና ጎጂ ድርጊት ከስሩ ነቅሎ ለመጣል የሚያስችል ነው ተብሏል። ከስብሰባው ተሳታፊዎች ሲሰነዘሩ የነበሩ አንዳንድ አስተያየቶች ግን አሁንም የተሻለ ግንዛቤ በመፍጠር ረገድ ቀሪ የቤት ስራ እንዳለ ያመላከተ ነበር። የቤተሰብ ህጎ ጋብቻ ጣሪያ 18 ዓመት ብሎ ቢያስቀምጥም የእድሜ ጣሪያው ወደ 15 ዓመት ዝቅ ይበል የሚሉ የሃይማኖት አባቶች አልጠፉም። ይህን ግን በጽኑ የሚቃወሙት ከኦሮሞ ብሔረሰብ አስተዳደር ዞን ጅሌ ጥሙጋ ወረዳ የመጡት ወይዘሮ ፋጡማ ሲራጅ ናቸው። አሁን ለምሳሌ በእኛ ወረዳ በጤ ቀበሌ እዛ ውስጥ ጻኗ ወንድምየው ደፈራት። ከዛ ልጁ በአንድ ጥጃ፣ አንድ ጊደር ተሰጥቶ ደፋፍ ነው አስቀመጡ። ልጅቱ ፊስቱላ ሆናለች። ጸጉሯ ነው ከላዋ ላይ የወረደው። ያችን ልጅ አዲስ አበባ ወስደን እዛ አሳክምናታል። አለእድሜ ጋብቻ ሲወልዱ ራሱ ምጥላይ ቦታ መሰፋት መቃ እንዱ በነፃ ውር አይወልዱም፣ ሰውነታቸው ይቀደዳል። አሁን በዚህ ውስጥ የ13 ዓመት ናት፣ የገዛ ዘመዴ ነች ስትወልድ አይቻት እንዲበዛ በመርፌ ማደንዘዣ የውም የለበት እና ይህ ሁሉ ስቃይ መድረስ የሰውነታችን አካል ያለመጥናት ከሁለተኛ ከማህበራዊ ኑሮ መገለል አለ። ያችን ልጅ አሁን ለብቻዋ ቤት ሰርተው ሰገራም ሽንትም አንድ ላይ ነው የሚወጣው፣ ለብቻዋ ነው ያስቀመጧት። እህል ብቻ እንዲህ ይሰጣታል። ውሃም በለዋ ላይ አርቀው ነው የሚያፈሱባት። በሚኒስትር መስሪያ ቤቱ የተሳትፎና ንቅናቄ ዳይሬክቶሬት ዳይሬክተር አቶ ስለሽ ታደሰ ከእምነት አባቶችና ከሃይማኖት ተቋማት ጋር ጋር ተያይዞ ለሚነሱ የግልጽነት ጥያቄዎች ራሱን የቻለ መድረክ መዘጋጀቱን አመልክተዋል። ሃይማኖታዊ ይዘቶች አላቸው ክርክሮቹ አሉ። አሁን ኛ ለምሳሌ ከሚመለከታቸው ሃይማኖት ተቋማት ጋር መነጋገር ከዚህ በፊት ሜትር ከተከታታይ ውይይቶች የሚደረጋሉ ክርክሮቹ አሉበት። ስለዚህ ከሃይማኖት አስተምህሮ አንጻር ደግሞ እንዴት ነው የሚለውን ደግሞ ከሚመለከተው የእምነት ተቋም ጋር ውይይት የሚካሄድበት ነው። ወይዘሮ ፋጡማ የሚመለከታቸው አካላት የችግሩን አሳዛኝነት የጉዳዩን አሳሳቢነት እንዲረዱ ቢሆን ያሉት ምክር አላቸው። መንግስት የሃይማኖት አባቶችን በፊስቱላ ሆስፒታል ያሉትን ሕጻናቶችን ቢያሳዩቸው ቢረዱ እንደው ታዋቂ ነን የሚሉት ከክርስትናም፣ ከሙስሊምም ከተለያዩ ሃይማኖት ካለው ላይ ማለት ነው ወስዶ እዛ ላይ የተኙትን ሴቶች ሕጻናት ቢያሳዩ ቢረዱልን። ያለእድሜ ጋብቻና የሴት ልጅ ግርዛት አሳሳቢነቱ በተለያዩ መድረኮች ተደጋግሞ ቢወሳም በተለያዩ መገናኛ ብዙኃን በስፋት ቢዘከርም በመንግስት በኩል የተሰጠው ትኩረት አናሳ መሆኑን የጠቆሙ አልጠፉም። እኒህ ወገኖች እንደሚሉት በአነስተኛ በጀት በአግባቡ ባለ ያልተደራጀ መዋቅር ነባሩን ችግር መቅረፍ መጪውንም ተጽዕኖ መቋቋም ይከብዳል ባይ ናቸው። በእርግጠኝነት ለመናገር ወደ ሁለት ነጥብ ሰባት ቢሊየን ብር ነው የሚያስፈልገው ለአምስት አመት እንደ ሀገር ማለት ነው። ሁለት ነጥብ ሰባት ቢሊየንን ለአመታዊ የሀገሪቱ በጀት ብታካፍሉ አመታዊ በጀታችን ወደ ሶስት መቶ ሰማንያ ምናምን ቢሊየን ነው። ለአመታዊ እንኳ ብቻ ብታካፍሉት ለዛን 1 ፐርሰንት ነው። ለአምስት አመቱ ብታካፍሉት ደግሞ ዜሮ ዜሮ ዜሮ ዜሮ ፐርሰንት ነው ወደ ታች የሚመጣው። ራሱን አርአያ ያላደረገ አመራር ሌሎች ላይ እንዴት በጎ ተጽዕኖ ማሳረፍ ይችላል የሚል ጥያቄም ተነስቷል። አመራሮቻችን ትምህርት ቤት ጨርሰው ዩኒቨርሲቲ ጨርሰው የመጡ ሰዎች ሁሉ ትንንሾቹ ልጆ የሚያገቡት እነሱ ቢታዩ ክልል በለው ዞን በለው ወረዳ ሰላምና ብለው እነዚህ ሰዎች ህፃናቶች ነው የሚያገቡት። እኛም ደግሞ እንዳደረጃጀት እንዳንታገላቸው ከላይ ኮራ አመራር እነሱ ናቸው ያሉት ጥምረቶች ይጠናከሩ፣ ፍኖ ተካርታው ላይ ያሉት ስትራቴጂዎች በትክክል ተግባራዊ ይሆኑ ከተባለ እነዚህ ሁሉ የሚለዩበት ማለት ነው። ተምሳሌት መሆን አለባቸው ለሌላው ማርያ መሆን ይገባል፣ ይጠይቃል። ይህ እንግዲህ አሁን የኮሚኒቲ አዌርነሱ እያደገ ሲመጣ ነው። በተለይ ሚዲያው ደግሞ ትልቅ ሮል ነው። በችግርም ውስጥ ሆኖ ለሌሎች የሚጠቀስ በጎ ተግባር አርአያነት ያለው እንቅስቃሴ አደረጉም አልጠፉ። በሰሜን ሸዋ ዞን የመርሃ ቤቴ ላይ ቤት ወረዳ ለዚህ ማሳያ ነው። የወረዳው ሀገረ ስብከት ቤተ ክህነት ዋና ስራ አስኪያጅ መላከ ሰላም ጳውሎስ ደመሴ ያለ እድሜ ጋብቻ ቤተክህነቱ ከሚሰራው ስራ ጋራ አብሮ በተጓዳኝ እንደ አንድ የስራ ክፍል አድርገን በወረዳው ካሉት የመንግስት አካላት ጋ በተቀናጀ ሁኔታ አብረን ነው እየሰራን ያለ ነው። በእንደኛ ወረዳ አሁን የሃይማኖት አባቶች ካልፈቀዱ፣ የሃይማኖት አባቶችም በቦታው ላይ ተገኝተው ካልባረኩ ጋብቻው አይፈጸምም። አባቶችም ያው ጋብቻው የሚያፈጻጽሙት የሚያጋቡት የሚያሳርጉትም በአጠቃላይ የቡራኬ ስራ የሚሰሩት በወረዳ ውስጥ ካለው የጎጂ ልማዳዊ ድርጊት ኮሚቴ ጋራ ለጋብቻ የደረሱትን ልጆች ለጋብቻ ድርሻ መድረሳቸውን በሚመለከተው አካል ተመርምረው አልፈዋል ተብለው ማስረጃ ከተሰጠ በኋላ ነው ያ የሃይማኖት አባት ሄዶ በሰርጉ ቤት በጋብቻው ቤት ማለት ነው የጋብቻውን ስነስርዓት ለመፈጸም ቡራኬ የሚያደርገው ማለት ነው። እድሜያቸው ለጋብቻ ያልደረሱ ሴቶችን ጋብቻ እንዳይፈጽሙ መከላከል ብቻ አይደለም። ሆን ብሎ ይሄ ይሆን ዘንድ የፈቀደ የሃይማኖት አባት ካለም ተጠያቂ ይሆናል። ለጋብቻው ማለፍ አለማለፋቸውን ሳያረጋግጥ ቡራኬ ወይም ጸሎት የሚያደርግ የሃይማኖት አባት ካለ በቀጥታ ወረዳው ቤተ ክህነት ስልጣነ ክህነቱን ይይዛል። ከዚያ በኋላ ያው በቀኖና ቤተ ክርስቲያን ተስተካክሎ ነው ስልጣነ ክህነቱ የሚመለስለት። ተሳታፊዎቹ ወደ አካባቢያቸው ሲመለሱ በስብሰባው ላይ የተነሱ ቁም ነገሮችን ወደ ተግባር በመለወጥ ለለውጡ አጋዥ እንደሚሆኑ አረጋግጠዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ። መስፍን፣ አመሰግናለሁ ለዘገባው። ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን የቅዳሜ ምሽት ዝግጅት ነው እየተከታተላችሁ ያላችሁት። የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። ከፕሌይ ስቶርና ከአፕስቶር ማውረድ ትችላላችሁ። ቪኦኤ ሆርን ኦፍ አፍሪካ ብላችሁ ጠይቁ። አንድ ቃል ነው። ቪኦኤ ሆርኖፍ አፍሪካ አየር ላይ በአጭር ሞገድ በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ነው የምንገኘው። ዝግጅቶቻችንን በዌብሳይታችን አምሐሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ማግኘት ይቻላል። በትዊተር ሃሽታግ ቪኦኤ አምሐሪክ ብላችሁ ተከተሉን፣ ተነጋገሩ። እያስተናግድኳችሁ ያለሁት ሰሎሞን አባተ ነኝ። ፕሮዲውሰሯ ብርሃን ኃይሉ ነች። ተከታዩ ዘገባ ወደ ዩናይትድ ስቴትስ እና ሜክሲኮ ድንበርና አዋሳኝ አካባቢዎች ይወስደናል። በሜክሲኮ ደቡባዊ ክፍለ ግዛት ታፓቹላ ድንበር ላይ የሚገኙ ኢትዮጵያውያንና ኤርትራውያን ፍልሰተኞችና ስደተኞች አስቸኳይ እርዳታ እንደሚፈልጉና ሕይወታቸው አደጋ ላይ መውደቁን ገልጸዋል። ሎስ አንጀለስ የሚገኘው ሪፖርተራችን ዳንኤል አርጋው ከፍልሰተኞቹ አንዱን አነጋግሮ ተከታዩን ዘግቧል። ስደት በወጣቶች ላይ እያደረሰ ያለው ሰብአዊ ቀውስ ከጊዜ ወደ ጊዜ እያሻቀበ መምጣቱን መረጃዎች ይጠቁማሉ። የስደቱ ሰለባዎች በአብዛኛው ወጣቶች ሲሆኑ መውጫ አጥተው ለተለያዩ አስከፊ እንግልት የሚዳረጉትም ቁጥራቸው ትየለሌ ነው። የሜክሲኮ ድንበርን ተሻግረው ወደ ዩናይትድ ስቴትስ ለመግባት የሚሞክሩና ከአስር በላይ ሀገራትን አስከፊውን የበረሃ ጉዞ አቆራርጠው ድንበር ላይ የሰፈሩ ኢትዮጵያውያንና ኤርትራውያን ፍልሰተኞች ድንበር በመዘጋቱ ሳቢያ ለተደራራቢ አስከፊ ችግሮች መዳረጋቸውን ይናገራሉ። በሜክሲኮ ደቡባዊ ክፍለ ግዛት ታፓቹላ ላ በመጠለያ እጦት ሳቢያ መንገድ ላይ የወደቁ ከሰባ አምስት በላይ የሚሆኑ ፍልሰተኞች የደረሱልኝ ጥሪ በመቅረብ ላይ ናቸው። መንገድ ላይ በመውደቃቸው ህይወታቸው ለተለያዩ አስከፊ ችግሮች መጋለጡና ለዘራፊዎች ሲሳይ መሆናቸውም ለአሜሪካ ድምፅ ተናግረዋል። ስሙን እንዳንገልጽ የጠየቀን የ27 ዓመት ወጣት ፍልሰተኛ ማንን እንደምንጠይቅ ምን እንደምናደርግ የት እንደምንሄድ አናቅም፣ ህይወታችን ከፍተኛ ስጋት ላይ ወድቋል ብሏል እና የኤርትራውያን ችግሩ ከእኛ ጊዜ በፊት ምን ነበረ፣ ውስጥ ማስታወቂያ ነው እየምሰጡ ነበሩ። ከካውንቲ አውት ነው የሚባል ከዚ ሀገር መውጣት ማለት ነው። እሱ አሁን ተዘጋ። በቃ ምንም ነገር የለም እዚህ አሁን። ሰው ሰወር ደረሰ ምንም ነገር የለም። ሁሉ ነገር ተዘጋ እና በጣም የሚያስገርም ኑሮ ነው የምንወ ሰው ምንም ነገር የለም እዚህ በቃ ኢሚግሬሽን ስትሄድ ኢሚግሬሽን ምንም ከኛ ጋር አያውቅም። እኛውን ተማሳሳይ በቃ ዝም ብሎ በቃ ዝም ብሎ ላይፍ የት የሚሄድ ምንም ሰው አላውቅም። በቃ የዚህ መግለጽ በጣም ከባድ ነው። ገና ሰባ አምስት ምናምን ነው የእኛ ትክክለኛ ቁጥር ኢትዮጵያውን ያስታው ያለ እዚህ ካፓችላ ሰባ አምስት ምናምን ይደርሳል አስቸኳይ እገዛ እንደምትፈልጉ በተደጋጋሚ ስትገልጹ ይሰማል። በቃ ምን መሰለኝ ዋና ችግሩ አሁን መንገድ ከዚህ መውጣት ነው እና የለም በቃ ቤዚክ ነገር የሚባል ነገር የውስድ የሚስፈልግ ነገር እዚህ የለም። ሰው የሚተኛው በቃ አንድ አንድ ሰው አለ ብዙ ሰው አለ በስሪት ነው የሚተኘው። ብዙ ችግር ደግሞ አለ ማፊያ አለ ሌቦች አለ በቃ ብር አንድ አንድ ጊዜ ደግሞ በጣም በእኛ ህይወት እኛ የሚፈሩ እሱ ነው በቃ መዘረፍ አለ ላይፍ የመዘረፍ አለ ትራፊክን ማለት ነው ሰው በጣም የሚያስጋት ነው እና ከዚህ መውጣት በቃ እሱ ነው ዋና ችግሩ። ከዚህ እንዴት እንወጣል? የኛ ሀሳብ ስትረስ የሚያደርገው ነገር እሱ ነው በቃ። ስንት ሀገራትን አቋርጣችሁ ነው ታፓችሁ ላይ ደረሳችሁ? አንድ አንድ ሰዎች አስራ አንድ አስራ ሁለት ከአርጀንቲና ቦሊቪያ፣ ከቦሊቪያ ብራዚል፣ ከብራዚል ፔሩ፣ ከፔሩ ደግሞ ኢኳዶር፣ ከኢኳዶር ኮሎምቢያ፣ ከኮሎምቢያ እስከ ፓናማ ደግሞ ሰባት ቀን ስምንት ቀን አለ። በጣም የምስገርም ጃንግል አማዞን ነው ንሱ። ብዙ ሰው ነው በቃ እዛ የሚቀር ይሞታል። አንዱ ደግሞ እግሩ ይመትራል። ገባኝ በጣም የሚያስገርመን ነገር ነው። እዛ ያለ ሲትዌሽን፣ እዛ ያለ ላይፍ በሱ ማለት ማለት በጣም ከባድ ነገር ነው። በቃ የአንተ ላይፍ በቃ ሳክሪፋይ ማድረግ ነው በቃ። በእግዚአብሔር ኃይሌ ባይደወይ እዚህ ደረስኩ ደረሰ ሁሉ ሰው። ብዙ ሰው ደግሞ እዛ ቀረ። ምን ምን አለ እንዴት ይሆናል? እዛ እባብ ምናምን አለ ፍሉይት ደግሞ አለ። እዚህ እዚህ ቦታ በጣም ከባድ ነው። ባይደወይ ከባድ ነው በጣም ብዙ ችግር ነው አለፈ ሰው ከእሱ ደግሞ ከፓናማ አንድ ወር ሁለት ወር ሳምታይምስ በካምፕ ካምፕ ዋን ካምፕቱን የተባለ ነው ያልፈዋል። ከዛ ኮስታሪካ፣ ከኮስታሪካ ደግሞ ኒጓረጋይ የሚባል ሀገር፣ ከኒጓረጋይ ሆንድራስ ከሆንዱራስ ጓቲማላ፣ ከጓቲማላ ደግሞ እዚህ አሁን ታፓችላ የሚባል የሜክሲኮ ግዛት የሚገነኘው ቦታ እዚህ ነው። ከመንግስትም ሆነ ከኢትዮጵያውያን አሊያም ከኤርትራውያን ለጋሽ ድርጅቶች የተደረገላችሁ እገዛለች? ኧረ ምንም የለን። ኧረ ምንም የለን። ብዙ ሰው እዛ አለ። በቃ ዶኪመንት የለ ምንም ምንም ነገር የለም። በቃ ዝም ብሎ በቃ ዝም ብሎ ነው። አንድ ችግር ያጋጠመ እዚህ ፖሊስ ምናምን የዛ ሀገር ሲጠይቅ ምንም በቃ መልስ የለም። ዝም ነው በቃ። አንድ ሌባ መጡ፣ ምንም ዘረፋ ምናምን ያደርጋል ከኛ ጋር ምንም ምን ሰው አለ? ምንም ሰው የለም። ከሱ የኛ የሚጠብቅ ሰው ምንም ሰው የለም። የራሱ ፖሊስ የዛ ሀገር ፖሊስ ያለ ሲጠይቀው ይሄ ዘረፋ የኔ አቅሀ እንደዚህ ወሰደ ላይ ምናምን በጉልበት ምናምን ስል ሲጠይቅ ዝም ብሎ ነው በቃ ዝም ብሎ ነው። የበዛው ቁጥር ወጣት ናቸው ሴትና ወንዶች ሴት አስር ምናምን ይሁን ይደረሳል። አሁን ቁጥር የሴት ቁጥር አስር ምናምን ነው። እንደው በመጨረሻ ላይ ማስተላለፍ የምትፈልገው መልዕክት ካለ እስኪ ድሉል ስ በቃ መጀመሪያ የእኛ ያደረጉት ትልቅ ድጋፍ፣ የእኛ ድምፅ በማህበረሰብ የማስተላለፍ ያቻሉ ስላደረጉት በጣም አመሰግናለሁ እና በቃ የሆነ የእኛ ሀገዝ ማድረግ ሲችል የሆነ ሰው ይሁን በሁሉ ነገር ድጋፍ የእኛ ማገዝ የሚችል ሰው በቃ መልእክት ይጠይቃለሁ። በቃ እሱ ነው የእኔ መልእክት እና ሁሉ ሰው አመሰግናለሁ። ስለ ጊዜ እጅግ አድርጌ አመሰግናለሁ። እግዜር ይስጥልኝ። ለአሜሪካ ድምጽ ሬዲዮ ዳንኤል አርጋው ነኝ ከሎስ አንጀልስ ካሊፎርኒያ አመሰግናለሁ። ዳንኤል ለዘገባው። ባህል ኪነጥበብ የተከታዩ ዘገባ ርዕስ ነው። ዮርዳኖስ አባተ የባህላዊ ስዕሎች ሰዓሊና የዕደ ጥበብም ባለሙያ ነች። ዮርዲ አርት በመባልም ትታወቃለች። ሸክላ፣ እንጨት፣ መስታወትና ሸራ ላይ የጥበብ ፈጠራዎቿን ታሰፍራለች። የዕደ ጥበብ ሥራዎቿን በቻይና ወርልድ ክራፍት ካውንስል በኩል በተሰናዳ ፕሮግራም ለሕዝብ አቅርባለች። በዚህ ዓመትም ሆላንድ ቤልጅግና ኒውዮርክ ውስጥ ሥራዎቿን አሳይታለች ከኤደን ገረመው ጋር ተጫውተዋል። ኢትዮጵያ ለዓለም ካበረከተቻቸው ነገሮች መካከል ልዩ የሆኑ የስዕል ሥራዎችና የዕደ ጥበብ ውጤቶች ናቸው። ከአራተኛው መቶ ክፍለ ዘመን ጀምሮ እስከ ሀያ አንደኛው መቶ ክፍለ ዘመን ያለው የስዕል ጥበብ ባህላዊ የቤተክርስቲያን ስዕሎችና በጌጣጌጥ፣ በአልባሳት፣ በቅርጫትና በስፌት ስራ የሚገለጹ የእደ ጥበብ ውጤቶች ተብለው በሁለት ይከፈላሉ። እነዚህን ሁለት የጥበብ ዘርፎች አዋህዳ ባህላዊ የስዕልና የእደ ጥበብ ባለሙያ ባለቤት የሆነችው ዮርዳኖስ አባተ የዛሬ የጥበብ እንግዳይ ናት። ዮርዳኖስ አባተ ወይም ዮርዲ አርት ወደ ጥበብ የተማረከችው ከእናቷ የስፌት ስራ ሙያ ተነስታ እንደሆነ ትናገራለች። በእውነቱ ከሆነ አሊ ሆናለሁ ብዬ አላሰብኩ ነበር። ግን ስዕል በጣም ነው የምወደው። ትምህርት ቤትም እያለው አበባ ዛፍ እያለን ምስል ነበረ ስል ነበረ። እናቴ በፊት የእጅ ስራ ባለሙያ ነበረች። ሰፌዶችን በተለያየ ዲዛይን ስራ ነበረ እየቀላቀለች ጥበቦችን፣ የኢትዮጵያ ዲዛይኖችን። እናቴ በዛ ነበረ የምትተዳደረው። እኔ የምማር ነበር ከስር ከስሩ አያልኩኝ ግን፣ ያው ሰፊ የኢትዮጵያ የባህላዊ ስራ ነው መሀይሞች የሚሰሩት ነው በሚለው ሀሳቤ ብዙም አሰቀድልኝም ነበር። ግን እኔ ወደ እጅ ስራው በጣም አደላ ነበረ። ያው ሆኖም አሁን የእነሱን ዲዛይኖች፣ የቤተ ክርስቲያን ስዕሎች የምንላቸው ባህላዊ ስሎቹ በሸራዎች ላይ፣ በእንጨቶቼ ላይ እስካሁን ድረስ ይጠቀመዋለው ማለት ነው። አጀማመደ የሆነው መንታህት አለችኝ የመንታ ድርጅት የኢትዮጵያ ጀሚኒ ትረስት የሚባለው ድርጅት ድጋፍ ያደርግልን ነበረ። የሆነች እንግሊዛዊት አር ችሎታ ያለን ሰዎች ሰበሰበችና አስተማረችን ከዛ የራሷን ማቴሪያሎች መራረጠችና እስቲ እነዚህ ላይ ስሩ። ከዛ በጣም የሰዎች ተወዳጅነትን ሲያተርፍ በዛው ቀጠልንበትና የተለያዩ ፈጠራዎችን እየጨመርንበት መስራት ጀመረ። ከዛ የኔ አላማ የነበረው ስዕልን በስዕል ብቻ ቤት ማስጌጫ ብቻ መጠቀም ሳይሆን ለምን ጥቅም ላይ የሚውል ስዕልን አልሰራም ብዬ በሳጥኖች ላይ በመስታወቶች ላይ እና በማቅረቢያ ሳህን በምንለው አይነት እያደረግኩኝ የበለጠ ለመገልገያነት እንዲውል አደረግኩት። የበለጠ ደግሞ በሰዎች ዘንድ ተቀባይነት አገኘሁበት ማለት ነው። ከዛ በኋላ ወደ አርት ስኩል ገባው። እኔ ሲጀመርም ስራ መሸጥ ጀምሮ የነበረ አርት ስኩል ከመግባቴ በፊት ግን መዳበር ስላለባቸው ና አንዳንድ ቴክኒኮችን ማወቅ ስላለብኝ ወደ አርት ስኩል ገባው። አቢሲኒ አርት ስኩል እዛ ሶስት ዓመት ቴክኒኩንም ሁሉንም ዘመናዊ አርቱንም ተምሬ ተማርቄ ወጣሁ። ማለት ዮርዳኖስ ራሷን እንደ እደ ጥበብ ፈጣሪና ሰአሊ ብትቆጥርም በስዕል የመመሰጥ ነገር ግን ጊዜና ጥልቅ የሆነ ስሜት እንደሚጠይቅ ነግራኛለች። የፈጠራ ስራዎች በእጅ ስራዎቹ፣ በእነሱ በኩል አንዳንድ ነገሮችን መለጣጠብ፣ አንዱን ነገር ከአንዱ ጋር በማያያዝ የተለየው ውበትን መስጠት፣ ከስዕሉ ባሻገር እነሱን እፈጣጥራለሁ። ትክክለኛ ራሴ እንደ ከአሊ ስሜት ውስጥ ወይም መንፈስ ውስጥ የማገኘው ትላልቅ ሸራዎች ላይ ስስል፣ የዛኔ ያ የኔ ትክክለኛ ስሜትን የሚገልጽልኝ ነው። አንዳንድ ጊዜ ካንቫስ በጣም በብዛት ገዝቼ ምንም ሳልጠቀም ሶስት ዓመት የሞላው ነበረ ማለት ነው እና የሆኑ ጊዜ ላይ የሆኑ መጽሐፎችን ማንበብ እነዛ መጽሐፎች እጅግ በጣም የሆነ አንደኛ መንፈሳዊ ስሜትን ይሰጥሻል ሰው ያልሽና አንዳንዴ ግራ ይገባኛል። እኔም የሳልኳቸው አይመስለኝም። የእኔ በብዛት ተጽዕኖ የሚያሳድሩብኝ ስዕሎች ጎንደር ገብረ ብርሃን ሥላሴ ያሉት የመላእክቶቹ ስዕሎች እጅግ በጣም እኔ ላይ ተጽዕኖ አላቸው እና እስካሁንም ዘመንም አይሽራቸው በሁሉም እቃዎች ላይ ስጠቀማቸው ሁሉም ሰው የሚወዳቸው ነው የሚወዳቸው እነሱን ነው። የስዕልና የእደት ጥበብ ስራን ኑሮ ብላ ከያዘች በኋላ ዮርዳኖስ በሆላንድ በጀርመንና በቤልጅየም የእደት ጥበብ ስራዎቿን አሳይታለች። በቻይናም ባህሏን የማስተዋወቅ እድሉን አግኝታ ስዕሎቿንና ስራዎቿን አሳይታ መመለሷን አጫውታኛለች። ዮርዲ አርት ከዚህ በኋላ የሚጠብቁት ስራዎች ምንድን ናቸው ስል ጠይቅያት ነበር። አሁን ኤግዚቢሽን አለኝ ጥቅምት አጋማሽ ላይ ከቡና ጋር ለሚሰሩ ሴቶች ከቡናው በስተጀርባ በመልቀም፣ በማጠብ፣ በማሸግ ሁሉም ነገር በማድረግ የሚሰሩ ሴቶች ግን ደግሞ ትንሽ ክፍያ ብቻ የሚከፈላቸው ይሄ የጉልበት ብዝበዛ ያለባቸው ስለነሱ የሚያጠነጥን ነው። ድጋፍ ለሚፈልጉ ሆኖ የእርዳታ ማሰባሰቢያ ዝግጅት ምናለኝ። በመጨረሻም ዮርዳኖስ ባህላዊ የስዕል ጥበብ እንዳይዘነጋ ለመጪው ትውልድ የማስረከብ ኃላፊነት እንዳለብንም አሳስባለች። እኔም የጥበብ ሰዋን ዮርዲንና ባልደረባዬን ኤደንን ላመስግንና ወደ ቀጣዩ ዝግጅት እናምራ። የሙዚቃ ቃና ነው። ዝግጅቱን አቀናብሮ የሚያቀርብላችሁ ደሳለኝ መኮንን ከድግሱ ጋር ይጠብቃችኋል። ወደዚያውን እንሸጋገር። አመሰግናለሁ ሰለሞን የአየር መስመሩን ስለለቀቅልኝ። ሰላም፣ ሰላም፣ ሰላም ጤና ይስጥልኝ የተከበራቸው የሙዚቃ ቀና አድማጮች በያላችሁበት የክብር ሰላምታ ይድረሳችሁ። በዛሬው የሙዚቃ ቀና ፕሮግራም የተመረጡ ለጆሮ የሚስማሙ ልዩ ልዩ ዜማዎችን ይዤላችሁ ቀርብ ያለው መልካም ቆይታ ከሙዚቃ ቀና ጋር እንዲሆንላችሁ እየተመኘውን የምሽት ፕሮግራማችንን የምንጀምረው ኖ ጋይዳንስ በተሰኘው ዜማ ይሆናል። ድምፃዊ ክሪስ ብራውን ከደጋ Trips that you plan for the next whole week. Been too long for So cheap and flex so deep, sex so deep. You got it, girl. You got it. Hey, you got it, girl. You got. It. Yeah, pretty little thing, you got a bag and now you wildin' You just took it off the line, on no mileage. Way Waiting hitting you the DM, looking fine Talking while you come around and now they silent. Cooper 17, no goddess. You be staying low, but you know what the vibe is. Ain't never got you know it being modest. popping shit, but only cause you know you popping Yeah You got it, girl, you got it. Hey. You got it, girl, you got it. Sober ain't up to no All you need is me playing on your playlist. You ain't gotta be frustrated. Teach me. Ooh, ooh. You a little hot girl, you a little sweet too. Sweet like Palace, sweet like peach tree. Like that. I could tell you crazy, but you kinda intrigue me. Yeah, I like that. Seen it on the ground, trying to see that in 3D, mommy. I know I get a rhyme cause I like to move freely. But you can lock it. So please take it easy Good to have me on your side I ain't saying that you need me Yeah, yeah. See Six got but I ain't trying to get preachy No, no I seen how you did homeboy Please take it easier on me Cause I don't wanna play no games Play no games I don't wanna play no games Play no games ክሪስ ብራውን ከድሬክ ጋር በመሆን ኖ ጋይዳንስ እያሉ የተጫወቱትን ዜማ ነበር ያደመጥነው። በመቀጠል የምናደምጠው ደግሞ ቆየት ያለውን የሌዲ ጋጋን ዜማ ይሆናል። የዜማው ርዕስ ባድ ሮማንስ። ሌዲ ጋጋ እንደ አውሮፓውያን አቆጣጠር በ2009 በገበያ ላይ ከዋለችው ዘፌ ማንስተር ከተሰኘው ሶስተኛዋ የስቱዲዮ አልበም ውስጥ ባድ ሮማንስ የተሰኘውን ዜማዋን ነበር ያደመጥነው። በመቀጠል የምናደምጠው ደግሞ የኬሊ ክላርክሰንን ስትሮንገር የተሰኘውን ተወዳጅ ዜማዋን ይሆናል። Finn kill you makes you stronger i Kelly Gold Digger. She take my money, well I'm in need. Yes, yeah, it's a trifling friend indeed. Oh, she's a gold digger, way over town, that digs on me. Uh, she I'm with no bro, bro. Now I ain't saying she a gold digger. But She ain't messing with no bro, bro. Get down, girl, gon' With a baby knew it was for time under her underarm. She said, I can tell you rock, I can tell by your charm. Fars, girls, you got to flock. I can tell by your charm and your arm, but I'm looking for the one. Have you seen her? My psyche told me she'll have a act like Serena, Trina, Gina, for Lopez. Four kids, and I gotta take all they bad to show this. Okay, get your kids, but then they got their friends. I put up in the bins, they all got a bin. We all went to den, and then I had to pay. If you f***ing with this girl, then you better be paid. You know why? Take too much to touch her. From what I heard, she got a baby, my buster. My best friend said she used to f with Usher. I don't care what none of y'all say, I still love her. Now I ain't saying she a gold digger. Uh, but she ain't messin' with no broke broke. Uh, now I ain't saying she a gold digger. Uh, but she ain't messin' with no broke broke. Uh, no bro, bro. uh, no bro, bro. uh, get down, girl, go ahead, get down. 18 years. She got one of your kids, got you for 18 years. I know somebody paying child support for one of his kids. His baby mama car crib is bigger than his. You will see him on TV any given Sunday. When the Super Bowl and drive off in a Hyundai, she was supposed to buy a shorty tyco with your money. She went to the doctor, get got lifo with your money. She walk around looking like Michael with your money. Should have got that insured Geico for your money, money. If you ain't no punk, holla, we want freedom, we, we want freedom, Yeah, it's something that you need to cause when she leave yo, she gon' leave with half. 18 years, 18 years, and on her 18th birthday found out it wasn't his. Now I ain't saying she a gold digger, uh, but she ain't messin' with no broke, broke, uh. Now I ain't saying she a gold digger, uh, but she ain't messin' with no broke, broke, uh. Get down, girl, gon' head, get down, uh. Get down, girl, gon' head. You don't wanna do the smoke, but he came not You go out to eat, you can't pay, y'all can't leave. His dishes in the back, you gotta roll up your sleeves. But, while y'all washing, watch him. He gon' make it to a beans out of that toxin. He got that ambition, baby. Look at his eyes. This week he mopping floors, next week is the prize. So, stick by his side. I know his dudes ballin', and yeah, that's nice. And they gonna keep calling and trying, but you stay right, girl. And when he get on, he leave your for a white girl. You down, girl, gon' head down. You down, girl, gon' head it down. You down, girl gon' head down. You down, girl gon' head. Go Go yes! Go Let me hear that. Part. <laughs> Later registration cut senior ka west to studio almost gold digger senyo, at senior Zemo Naber Adamatro Abroti Chavoto, Jamie Fox no. all. Bama Cataleman Adam Todomo, Girl on Fire at senior Alicia Kissin Zemai Spirit of Maryland calling me audibly, ballin' she said that she would never leave, continue to torture me, telling me to come with her underneath my comforter. And she brought a gun with her, pills and some rum with her, took me on The balcony, telling me to jump with her. Yeah, I'm in the ghost, but I ain't. Doing stunts with her I ain't trying to be that they just wanna see that But I got them Aggie Cause I win the gold like Gabby She's just a girl and she's on fire Hotter than a fantasy God, if you hear God, make the funny disappear when they fear God. Take away my fear when they in the fear, God. Do you fear God? Cause I fear God. And in my backyard, that's a dear God, and that's a horse ranch, And to my core fans, keep reppin' me, do it to the death of me. X in the box, cause ain't nobody checking me. ጋርልስ ኦን ፋይር የተሰኘውን የአሊሻ ኪስን ዜማ ነበር ያደመጥ ነው። ኒኪ ሚናጅ ነበረች ራፕ በማቀንቀን እየተባበረቻት። የተከበራቸው የሙዚቃ ቀን አድማጮች፣ ለዛሬ የተመደበልኝ ሰዓት እየተገባደደ ነው። አብራችሁ ስለቆያችሁ እያመሰገንኩኝ ለዛሬ የመሰናበታችሁ ኤሚነም ወን አይም ጎን እያለ በሚጫወተው የራፕ ዜማ ይሆናል። ሳምንት እንገናኛለን። እስከ ሳምንት በሰላም በፍቅርና በጤናን ሰንበት ደሳለኝ መኮንን ነኝ በእኔ በኩል ቻው። Long words, I guess. Have you ever loved someone so much you given on for? Not the expression, no, literally given on for. When they know they are your heart, and you know you are their armor. And you will destroy anyone who would try to harm her. But what happens when karma turns right around to bite you? And everything you stand for turns on you to spite you. What happens when you become the main source of a pain? Daddy, look what I made, dad's gotta go catch a plane. Daddy, where's mommy? I can't find mommy, where is she? I don't know, go Play Haley, baby, your daddy's busy. Daddy's writing the song. The song ain't gonna write itself. I give you one underdog and you gotta swing by yourself. Then turn right around in that song and tell her you love her. And put hands on a mother who's a spitting image of her. That Slim Shady. Yeah, baby, Slim Shady's crazy. Shady made me, but tonight, Shady's rockin' by baby. And huh. When I'm gone, just carry on, don't mourn. rejoice. Every time you hear the sound of my voice, just know that I'm looking down on you. Smiling and not it and feel it dang. So baby, don't feel no pain, just smile back. And when I'm gone, just carry on, don't moan. Rejoice every time you hear the sound of my voice. Just know that I'm looking down on you, smiling, and not it and feel it dang. So baby, don't feel no pain. Just smile like you having this dream. I'm pushing Haley on the swing. She keeps screaming, she don't want me to sing. You're making mommy cry. Why? Why is mommy crying? Baby daddy ain't leaving no more. Daddy Line. You always say that, you always say this is the last time, but you ain't leaving no more. Daddy, you're mine. She's piling boxes in front of the door, trying to block it. Daddy, please, daddy, don't leave. Daddy, no stop it. Goes in the pocket, pulls out a tiny necklace, lock it. It's got a picture. This'll keep you safe, Daddy. Take it with you. I look up it's just me standing in the mirror. These sinking walls must be talking. Cause man, I can hear them. They're saying you more chance to do right, and it's too night. now go out there and show them that you love them, for it's too late and just as I go to walk out of my bedroom door, it turns to a stage they're gone, and the spotlight is on and I'm singing, mm, when I'm gone, just carry on, don't mourn, rejoice every time you hear the sound of my voice just know that I'm looking down on you smiling, and I didn't feel a thing, so baby don't feel my pain just smile back, mm, when I'm gone, just carry on, don't mourn rejoice every time you hear the on my voice just know that i'm looking down on you smiling and i did feel a so baby don't feel no pain just smile 60,000 people all jumping out their seat the curtain closes they're throwing roses at my feet i take a bow and thank you all for coming out they're screaming so loud i take one last look at the crowd i glance down i don't believe what i'm seeing daddy it's me help mommy you're bleeding but baby Sweden, how did you get to Sweden? I followed you, Daddy. You told me that you weren't leaving. You lied to me, Dad, and now you made mommy sad. And I bought you this coin. It says number one, Dad. That's all I wanted. I just wanna give you this coin. I get the point. Fine, me and mommy are going. But baby, wait, it's too late, Dad. You made. Choice. now go out there and show them that you love them more than us, that's what they want, they want you more, so they keep screaming your name, it's no wonder you can't go to sleep, just take another, yeah, I bet you you will, you rap about it, yeah, word, keep, keep it real, I hear applause all this time. አድማጮች አሁን ማጠቃለያ ዜና ባጭሩ አሰማለሁ። በአዲስ አበባ እና በተለያዩ የሀገሪቱ አካባቢዎች የሽብር ጥቃት ለመፈጸም ዝግጅት የነበራቸው የአልሸባብና የአይኤስ የሽብር ቡድን አባላትን በቁጥጥር ስር አውለናል ሲል የብሔራዊ የመረጃና ደህንነት አገልግሎት በሰጠው መግለጫ አስታውቋል። ዩናይትድ ስቴትስ ወደ ሳውዲ አረቢያና ወደ ተባበሩት የአረብ ኤሚሬቶች ተጨማሪ ወታደራዊ ኃይሎችና የአየር መከላከያ መሳሪያዎችን ልትልክ መሆኑን አስታውቃለች። የመከላከያ ሚኒስቴር ፐንተገን ትናንት አርብ ማታ ባወጣው መግለጫ ነው ይህንን ያስታወቀው። ከአዲሱ የዩክሬን ፕሬዝደንት ጋር በቴሌፎን ባደረግኩት ውይይት ምንም መጥፎ ነገር አልተናገርኩም ሲሉ ፕሬዝደንት ዶናልድ ትረምፕ አስተባበሉ። ፕሬዝደንቱ በቀጣዩ ዓመት ምርጫ የሚፎካከሯቸው የቀድሞ ምክትል ፕሬዝደንት ጆ ባይደን ልጅ ላይ ምርመራ እንዲያካሂዱ የዩክሬኑን መሪ ወትውተዋል ተብለው ነው የተወነጀሉት። የዓለም መሪዎች በቀጣዩ ሳምንት ኒውዮርክ የተባበሩት መንግስታት ጠቅላላ ጉባኤ ይሰበሰባሉ። የነበራችሁ አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች እነዚህ ነበሩ። ነገ በራዲዮ መጽሔት ዝግጅታችን እንገናኝ። ለዛሬ በመላ ባልደረቦቻችን ስም እንሰናበታችኋለን። ፕሮዲውሰሯ ብርሃን ኃይሉ ነች። ያስተናገድኳችሁ ሰሎሞን አባተ ነኝ። ሰላም፣ በደህና አድሩ።